ባለፈው ሳምንት ፕሮግራማችን ድርጅታችን የሚሰጣቸውን የሕክምና አገልግሎት አይነቶች ጨምሮ የኮሮና ቫይረስ ወረርሽኝ በተለይ በዘርፉ የሕክምና አገልግሎት ላይ ያሳደረውን ጫና እና የደቀነውን ልዩ ፈተና ያወያዩን ብርሃን የቤት ውስጥ ሕክምና አገልግሎት ድርጅቱ ሊቀመንበርና ዋና ስራ አስፈጻሚ አቶ ፍስሐ ወልዴ ሞላልኝ ለተከታዩም ውይይት ቀጠሮ አክብሮ ተመልሰዋል። በቀደመው የመጀመሪያ ክፍል ውይይታችን እልባት ካደረግንበት ችብጥ ነው የምንነሳው። ህሙማኑ ለማገገም ቤታቸው ከገቡ በኋላ የሚሰጧቸውን የአገልግሎት ዘርፎች ቀደም ብለው ነግረውናል። ይሄ የኮሮና ቫይረስ ከመጣ በኋላ አንድም እንዲህ ያለው አገልግሎት ፈላጊ ቁጥሩ መበራከቱ ብዙ ህሙማን ለኮሮና ቫይረስ የተጋለጡትንም ጨምሮ ሌላ ጊዜ ከነበረው በጣም በተለየ ሁኔታ የቤት ውስጥ ህክምና እንክብካቤ ሊፈልጉ ይችላሉ። በዚህም ምክንያት ከአቅም በላይ አገልግሎት ለመስጠት የመገደዱ እነኚህ የጤና አገልግሎት ዘርፍ ሊሰጡ ከሚችሉት ሊያቀርቡ ከሚችሉት በላይ ፈተና ውስጥ ይገባሉ የሚሉ ዘገባዎች እየታዩ ነው። እርሱ በዕለት ተዕለት ስራው እንደተመለከቱት አሁን ያለው ሁኔታ ምን ይመስላል? በእርግጥ አገልግሎት ማቅረብ ከሚቻለው በላይ ውጥረት እየተፈጠረ ነው? ምንድን ነው የእርስዎ ትዝብት? በህክምና ሙያ አቅርቦት መሰረት ሁልጊዜ እዚህም ሀገር ሁኔታ የህክምና ባለሙያውና ታካሚው ቁጥር መመሳሰል አለበት። በአሁኑ ጊዜ ግን የምናየው ምንድን ነው? የህክምና ሙያ አቅርቦትን አገልግሎት ሰጪዎቹ እራሳቸው በዚህ በኮሮና ቫይረስ ወረርሽኝ ምክንያት ንክኪ ይኖራል ብሎ በመፍራት ቤተሰቦቻቸውንም ሌሎችንም ሰዎች እንትን ላለማለት ከወትሮ የተለየ የአቅርቦት ማነስ አለ። እንዲህም ሆኖ ሚያድ ድርጅት ውስጥ ከዘጠና አምስት በመቶ ሰራተኛ አሁንም ሰርቪስ እየሰጡ አገልግሎቱን እያቀረቡ መንግስትም አዳዲስ ፖሊሲ አውጥቷል። ለምሳሌ እዚህ ሀገር እስከዛሬ በሄልት ኬር በህክምና አገልግሎት ውስጥ የኦቨርታይም ወይም የትርፍ ሰዓት ክፍያ ሰዓት ክፍያ አልነበረም። አሁን ግን ያ በመምጣቱ እሱም ደግሞ በጣም አትራክቲቭ በመሆኑ በሱም ድጎማ እየተደረገ ስለሆነ ብዙ ሰው በአጭር ጊዜ ውስጥ እንደገና ለመሰብሰብ ችለናል እና ታታሪ ትጉህና በጣም ለዚህ ሙያ ህይወታቸውን እስከመስጠት ድረስ የሚደርሱ በጣም ጥሩ ጥሩ ሰራተኞች ከኛ ጋር ተሳትፎ ይሰራሉ። ለመሆኑ ምን ያህል የህክምና ባለሙያዎች አብረዋችሁ ይሰራሉ? ምን ያህል ናቸው ሰራተኞቻችሁ? በየአመቱ እንግዲህ ያሉትን ቁጥር ስናይ ከስድስት መቶ በላይ ሰራተኞች ከኛ ጋር አብረው ይሰራሉ። እና ከስድስት መቶዎቹ መሀል በከፍተኛ የሚሰሩ ሰዎች እንደ ፊዚካል ቴራፒስቶች፣ ኦኮፔሽን ቴራፒስት፣ ነርሶች እና ስፒች ቴራፒስቶች እንደዚሁ የየቀኑን አገልግሎት ለመስጠት ከበሽተኛ ጋር የሚሰሩ ሰራተኞችም ቢሮችን ውስጥ አንድ አስራ ስምንት ሰው ከኛ ጋር አብሮ ይህን አገልግሎት ለማቀናበር እና ለመምራት ተሳትፎ ያደርጋል። ይህ ጊዜ ምናልባት በእናንተ ኢንዱስትሪ በስራችሁ መስክ አይነተኛ የሚባል ለውጥ ያመጣውን ያህል በግለሰቦችም ህይወት ያንኑ ያህል የተለየ ተጽዕኖ ያሳደረ ይመስላል። ዓለም መልስ ላላገኘለት ወረርሽኝ የጊዜው መፍትሄ ራስን ለቫይረሱ ከሚያጋልጥ ነገር መቆጠብ፣ በቤት ውስጥ መገደብ ነው። በዚህ ጊዜ ውስጥ ነው እንግዲህ እናንተ ቀደም ብለው ያነሱልኝ የሰራተኞቻችሁም ጥንቃቄ እንዳለ ሆኖ ምንም እንኳን አጭር ጊዜ ቢሆን ሄ ወረርሽኝ ከመጣ ከዚህ ቀደም ለረጅም ጊዜ የምናውቃቸው መሰረት ያላቸው የሚመስሉ አስተሳሰቦችን መቀየር የያዘ ይመስላል። ስለ እለት ተዕለት ህይወት፣ ስለ ነገ፣ ስለ ሰው ልጆች አቅም ውሱንነት፣ በርካታ ነገሮችን በተለየ አይን እንድናይ ያስገደደ ይመስላል። ከዚህ ውጥረትና ሩጫ ካለበት ጊዜ መለስ ሲሉ፣ ፋታ ሲወስዱ አንዳንድ ነገሮችን እንዲያዩ ጊዜ አግኝተው ይሆኑ? አዎ፣ በጣም በጣም አስፈላጊ ጥያቄ ነው። ይሄ መቼስ አንተም ጥያቄውን ስታቀርብ እንደምገምተው በራስህ መነጽር ልታየው የምትሞክራቸውን ነገሮች ነው ያሉ። ይሄ ወረርሽኝ ከመጣ ጀምሮ እኔ በየቀኑ በስራ ገበታዬ ላይ አገኛለሁ አስራ አራት ቀን ኳራንቲን አድርጉ ስለሚባል ሌላኛውን ደግሞ ሉዝ ላለማድረግ በቢሮ ውስጥ ያሉትን ሰዎች ለሁለት ከፍለን እየሰራ ያለ እና አሁን እኔም ጋር አብረው የሚሰሩ ሰዎች እንደዚሁ፣ በቢሮ ውስጥ እንዲሁም ፊልድ ላይ ያሉ ሰዎች ለራሳቸውም ሁኔታ የሚያካፍሉኝ ነገር እና የማየው የምሰማው ነገር ትልቅ ትልቅ ትልቅ ድንጋጤና መረበሽ እንደሚፈጥረው፣ የሰው ልጅ መቼስ እንደምናውቀው እስከዛሬም በነበሩት አንዳንድ ሁኔታዎች እንዲህ አይነት አስደንጋጭ ነገር በእኔ ሕይወት አይቼ አላቅም እና በመሰረቱ ራሴ በምመለከተው ትንሽ አስቸጋሪ ሁኔታ ወደፊት ሊገጥመን የሚችለው እና ድሮ እንደምናውቀው አይነት ሕይወት ከዚህ በኋላ ቀሪ የሚሆነው ተመልሶ የሚመጣ አይመስለኝም፣ የራሴ ግምት ግን። ሌላው ትልቁ ፍራቻ የማየው ይሄ ወረርሽኝ ትልቅ የኢኮኖሚ ድቀት፣ የማህበራዊ ኑሮ ችግር እና እንደዚሁም የሞራል እና የስራ ዲሲፕሊን እጦትን በጣም በጣም በጣም በከፍተኛ ደረጃ ሊያመጣ ይችላል ብዬ እፈራለሁ። ምክንያቱም አሁን በአንዳንድ ሁኔታ እንደምናየው ሰዎች በዚሁ ፍራቻ ምክንያት ቤታቸው ሲቀሩ ከተለያየ የኑሮ ሁኔታ ሊጓደሉ ነው ማለት ነው። ምክንያቱም ቤት የሚከፈልም ለተለያዩ ነገሮች አይኖርም እና ስንፍናን ሊያመጣ ይችላል እየፈራለሁ ነው ያለው ሁሉም እግዚአብሔር ይመስገን የሚለው መልካም። የኢኮኖሚን ጉዳይ አንስተዋል አቶ ፍስሐ አሁን እናንተ በምትሰሩበት የስራ መስ ህሙማንን ለመርዳት መንቀሳቀስ ያለባቸው ፋታ የሚሰጥም ስላልሆነ ህሙማን መርዳት አለባቸው፣ አገልግሎት አቅራቢዎች መስጠት አለባቸው። እንደሌላው ሙያ መስክ ከቤት እንቀመጥና እንቆጠብ ማለት ያልቻለ የሙያ መስክ ምናልባትም ብቸኛው ከአስቸኳይ አደጋ ጊዜ ሰራተኞች በስተቀር የህክምና ሙያ ነው። ፊትለፊት ያላችሁ ተጋፋጮች የህክምናው አገልግሎት አቅራቢዎች ናችሁ እና በኢኮኖሚ ረገድ እንዲህ እንደ አገልግሎት እንደምሰጡበት ህሙማን ቁጥር ከፍተኛ መሆን፣ ሌሎች አዳዲስ ወጪዎች ጫናዎች መፈጠራቸው ምንም እንኳን ቀድሞም እነኝህን መገልገያዎች የምትጠቀሙ ቢሆን በከፍተኛ ብዛትና መጠን እንድትጠቀሙ የምትገደዱ ይመስለኛል። ሌሎችም ነገሮች ካሉ ኢኮኖሚውን በተመለከተ የስራ ማስኬጃችሁን አገልግሎት ከምታቀርቡትና ለአገልግሎታችሁ ከምታገኙት አንጻር ሌሎች ጽሑፎችን ተመልክቼ ነው ወይም ጥያቄ የማነሳለሁ ተጽዕኖ ያሳደረ እስካሁን ባለው መለከቱት ይኖር ይሁን? አዎ፣ እርግጥ አለ። እነኚህን የግልጋሎት ሆኖ ግን በእንደዚህ አይነት ፍጥነት በእንደዚህ አይነት ተደጋጋሚ አስፈላጊነት ከዚህ በፊት አይጠቀሙም ነበረ አገልግሎት ሰጪዎቹ አሁን ትልቅ ችግር ሆኖም የተፈጠረው አቅርቦቱ ችግር ነው። በጣም በጣም ከሚገባው በላይ ማግኘት አልተቻለም እነህን አስፈላጊ የሆኑትን ቁሳቁሶች ለበሽተኛው ጤንነት በሽተኛውን ሌሎች አገልግሎት ሰጪዎች ራሳቸውን ከዚህ በሽታ ነጻ አድርገው ወይም ከበሽተኛው እነሱ እንዳያገኙ በሁለቱም በኩል ላለመቀባበል ሊደረግ የሚገባውን ጥንቃቄ ለማድረግ በጣም የአቅርቦት ችግር አለ። ይህም ብቻ ሳይሆን ከተለያየ ቦታ የተለያየ ሰፕላይ ለማለት የምንጠቀመው ትልቅ የሆነ ወጪ ይጋብዛሉ። አድማጮች ከብርሃን የቤት ውስጥ ሕክምና አገልግሎት ድርጅት ሊቀመንበርና ዋና ስራ አስፈጻሚ አቶ ፍስሀ ወልዴ ሞላልኝ ጋር ያደረግነውን ሙሉ ውይይት በድረ ገጻችንና በፌስቡክ ገጻችን ላይ ታገኛላችሁ። አቶ ፍስሀን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።